የሶማሊያ ፌዴራል መንግስትና የጁባ ጊዜያዊ አስተዳደር ዛሬ በአዲስ አበባ በኢጋድና ሌሎች አህጉራዊና የዓለም አቀፍ ማህበረሰብ አባላት ባስተባበሩት ድርድር እርቅና መተማመንን ለመገንባት የታለመ ስምምነት ተፈራርመዋል። ስምምነቱ በምሳሌነት ሊወሰድና ለጥቅም ሊውል እንደሚችል መገለጹን ጠቅሶ ዘጋቢያችን መለስካቸው አመሀ ተከታዩን ዘገባ አድርሶናል። ስምምነቱ በአራት አንቀጾች የተጠቃለለ ነው። በጁባ ጊዜያዊ አስተዳደር የመመስረትን የፌዴራሉን ተቋማትና ታህታዊ መዋቅር የመምራትን የጸጥታ ኃይሎችና ታጣቂዎችን የማዋሃዱን አመራርና እርቅንና መተማመንን የመገንባት ሂደትን የሚመለከቱ ናቸው የስምምነቱ አንቀጾች። ስምምነቱን ያፈራረሙት የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የውጭ ጉዳይ ሚኒስትሮች መማክርት ሊቀመንበር ዶክተር ቴዎድሮስ አዳኖም በተለይ ለቪኦኤ እንደገለጹት ሁለቱ ወገኖች ወደዚህ ስምምነት ለመድረስ ብዙ ስራ አከናውነዋል። ጉዳዩ ለብዙሃን መገናኛ ጆሮ ከመድረሱ በፊትም በተናጠል ሁለቱን ወገኖች ማነጋገር ግድ እንደነበረ አስረድተዋል። ፊት ለፊት መነጋገር ከጀመሩ ወዲህ ግን ብዙ ችግሮች እንደተቃለሉ እና ማደራደሩም መርህን መሰረት ያደረገ እንደነበረ ተናግረዋል። እንግዲህ ይሄ ሊሆንበት የቻለው ነገር ምንድን ነው? የሚስማምባቸው ነገሮች በሙሉ ምክንያታዊና በመርህ ላይ የተመሰረተ ነው። አሁን ለወደፊትም ነገሩን ወደ ተግባር ለመቀየር አይቸገሩም። አንዱ ማግኘት ስላለበት አይደለም የሚያገኘው የጠየቀውን ነገር ለማግኘት ምንድን ነው ምክንያቱ? ከመርህ አንጻር ይገባዋል። ሆይ ነው ሰው የማይገባው ነገር ይህ አይገባህም በዚህ መርህ ወይ በዚህ ምክንያት፣ ያ ደግሞ እንደዛው። ስለዚህ ሰላም ዝም ብሎ ለማምጣት አንተምተው አንተምተው ብሎ ለማቻቻል ሳይሆን መርህ መሰረት ያደረገው እየት ነው ያደረጉት ከዚህ በፊት በተለያዩ አካሎች ከሚታመነውና ከሚወራው በተለየ ሁኔታ ሁለቱም የሶማሊያ ተደራዳሪ ወገኖች ኢትዮጵያ ላይ እምነት አሳድረው ኢትዮጵያ እንድታስማማቸው ተነሳሽነቱን መውሰዳቸውን የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ ይህ ስምምነት ለሌሎች የሶማሊያ ክፍሎች ሁሉ እንደ ሞዴል ወይም እንደ አሪያ ሊወሰድ ይችላል ብለዋል። ይህ እንደ አንድ ሞዴል ሊሰራ ይችላል የሚል ነው። እንደ ሞዴል እንጠቀምበት የሚል እምነት አላቸው። ስለዚህ በእኛ በኩልም ድጋፉን እንድንቀጥል ይፈልጋሉ። ስለዚህ ፍላጎቱ ካለ ፍላጎቱ ደግሞ ከልብ ከሆነ አያዳግትም። የሶማሊያ ፌዴራል መንግስትን ወክለው ስምምነቱን የተፈራረሙት ሚስተር ፋራ ሼህ አብዱል ቃድር በበኩላቸው ይህን ስምምነት በቅርቡ በሞቃዲሾ በሚካሄደው የእርቅ ጉባኤ የበልጥ እናጠናክረዋለን ብለዋል። ዊውል ሰመንት ዲስ አግሪመንት ኢን ሪኮንሲሊየሽን ኮንፈረንስ ትውልቢ ሄልድ ኢን ሞጋዲሹ ሱን ይህን ስምምነት በቅርቡ በመቃድሾ በምናካሄደው የእርቅ ጉባኤ ይበልጥ አጠናከርን እንደመድመዋለን። እንዲሁም በኪስማዮ የሚካሄደው የሰላም ግንባታ ጉባኤዎችም እናጠቃልላለን። በዚህ ያላችሁ ሁላችሁምና ሌሎችም በእነዚህ ጉባኤዎች እንደምትሳተፉ ተስፋ እናደርጋለን። የጁባ ጊዜ አስተዳደርን ወክለው የተፈራረሙት ሼክ አህመድ ሙሐመድ ኢስላንም ጁባላንድንና የሶማሊያ ፌዴራል መንግስትን በቅርቡ ይበልጥ የሚያግባቧቸውን እርምጃዎች እንደሚወስዱ ጠቁመዋል። ቀጥላችሁ የምትሰሙት እኔ ወደ ሞቃዲሾ መጓዜንና ያንን ተከትሎ ደግሞ የሶማሊያ ፕሬዚዳንትም ወደ ኪስማዩ ተጉዘው ከተማዋን እንደሚጎበኙ ይሆናል። ይህ ስምምነት እንዲደረስ ከኢጋድ አገሮች በተጨማሪ የአፍሪካ ህብረት፣ የአውሮፓ ህብረት፣ የዩናይትድ ስቴትስ ኦፍ አሜሪካ መንግሥትና የተባበሩት መንግሥታት ድርጅት ከፍተኛ አስተዋጽኦ ማበረከታቸውም ታውቋል። የጁባ ጊዜያዊ አስተዳደር ተብሎ በዚህ ስምምነት የተሰየመው ኪሱማዮ የተሰኘችዋን የወደብ ከተማ ይዞ በሶማሊያ ደቡብ የሚገኘው ክፍል ነው። ጌዶ፣ ታችኛው ጁባና መካከለኛው ጁባ በተባሉ ቀጠናዎችም ይከፋፈላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ